ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ ጋዜጠኝነት በአካባቢ ጥበቃ ቀውስ ውስጥ በሚል መሪ ቃል ከሰሞኑ የተከበረው የዓለም ፕሬስ ነፃነት ቀንን አስመልክቶ የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም ዩኔስኮ ባወጣው ሪፖርት በአካባቢ ለውጥና በአየር ንብረት መዛባት ዙሪያ የሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃትና ማስፈራራት እየጨመረ መሄዱን ገልጾ አስጠንቅቋል። በኢትዮጵያም በአጠቃላይ በጋዜጠኝነት ሙያ ላይ ከተጋረጠው ፈተና ጋር ተያይዘው የአየር ንብረት ለውጥ ያስከተላቸው ቀውሶችን መዘገብ ስጋት እንደሚያጭር የገለጹ ጋዜጠኞች ከሚዲያ አቅም ማነስና ፍላጎት ማጣት ጋር ተያይዞ የአካባቢ ጋዜጠኞች ቁጥር መመናመኑን አመላክተዋል። ስምኝ ሸቆየ በጉዳዩ ላይ ዝርዝር አላት። የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም ወይም ዩኔስኮ ይፋ ባደረገው ሪፖርት ባለፉት 15 ዓመታት ቢያንስ 749 ጋዜጠኞች ወይም የዜና ማሰራጫዎች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ በመዘገባቸው ግድያ፣ አካላዊ ጥቃት፣ ትንኮሳ፣ እስራትና ሌሎች ጥቃቶች እንደተፈጸሙባቸው አስታውቋል። በተመሳሳይ ጊዜ ውስጥ 44 ጋዜጠኞች መገደላቸውንም ጠቅሷል። ዩኔስኮ 129 ሀገራት ውስጥ የሚገኙ ከ900 በላይ የአካባቢ ጥበቃ ጋዜጠኞችን አነጋግሮ ባደረገው ጥናት ጋዜጠኞቹ በሚዘግቡት ዘገባ ምክንያት ከተለያዩ አካላት ቀጥተኛ ጥቃት፣ ማስፈራራትና ጫና እንደሚደረግባቸው አመልክቶ፣ በተለይ ሴት ጋዜጠኞች ከወንድ ጋዜጠኞች በበለጠ በኢንተርኔት ላይ ለሚፈጸሙ ትንኮሳዎች መጋለጣቸውን አስምሮበታል። ሲሳይ ሳህሉ ኢትዮጵያ ውስጥ በሚታተመው የሪፖርተር ጋዜጣ ውስጥ የሚሰራ ጋዜጠኛ ነው። ጋዜጠኞች ቦታው ድረስ ሲደሩ ለመዘገብ አሁን አንደኛ አገሪቱ ኢትዮጵያ ያለችበት የሰኪሪቲ ሁኔታ ሊያሰጋቸው ይችላል። ግን ከዛ ባለፈ ግን ሶማሌ ክልል ወይንም ቦረና ሄዶ አንድ ጋዜጣ ቢዘግብ አጠቃላይ ስጋት ያለበት ምህዳር ውስጥ ያለ ነው። ጋዜጠኛው የመንግስትን ስህተቶች የመንግስትን ሕጸቶች ባወጣ እንደዚህ አይነት ደርስብኛል አይነት ስጋት ውስጥ ያለ ነው እና ለመዘገብ እንኳ ፍላጎት ቢኖር እነዚህ እነዚህ ነገሮች ጉዳዩን ይገጽታል። ዛሬ የሚከበረውን ዓለም አቀፍ የፕሬስ ነጻነት ቀን አስመልክቶ ድንበር የለሽ የጋዜጠኞች መብት ተሟጋሽ ድርጅት ባወጣው 180 ሀገራትን ያካተተ የዓለም ፕሬስ ነጻነት ዝርዝር መግለጫ ኢትዮጵያ አምና ከነበራት 130ኛ ደረጃ አሽቆልቁላ ወደ 140ኛ ደረጃ ወርዳለች። በኢትዮጵያ ውስጥ ጋዜጠኝነት ላይ ከተጋረጡ በርካታ ፈተናዎች ጋር ተያይዞ የአየር ንብረት ለውጥ እያደረሳቸው ያሉትን እንደ ድርቅና ጎርፍ የመሳሰሉ በርካታ ችግሮች በቦታው ተገኝቶ ለመዘገብ ጋዜጠኞች ፍርሃት እንደሚያድርባቸው ነው የሚናገሩት። የሚዲያው አቅም ማነስም የአካባቢ ጋዜጠኝነት እንዳይበረታታና ጉዳዩ ትኩረት ተሰጥቶት እንዳይዘገብ ማድረጉን ሲሳይ ያስረዳል። አንደኛው ችግር ኢትዮጵያ የኛ ኢትዮጵያ ሚዲያ ኢንዱስትሪ አብዛኛዎቹ በተለይ የግል ሚዲያ የምንላቸው በማስታወቂያ ተደግፈው የሚኖሩ ሚዲያዎች ናቸው እና የአየር ንብረት ለውጥ የአካባቢን ጥበቃ ጉዳይ በተመለከተ ሽፋን የማይሰጡት ጉዳዩ ላይ ምንም ታንት የማይጨምርላቸው አይነት ጉዳይ ከመሆኑ አንጻር ሚዲያውና የመንግስት ተቋማት ሚዲያውና አካባቢ ጥበቃ ላይ የሚሰሩ ድርጅቶች በጋራ ሲሰሩ ማለት ነው። ግን ከዛ ባለፈ ደግሞ ለጉዳዩም ትኩረት ያለመስጠት ይመስለኛልና የሆነ ወቅት ላይ ብቻ ሲከሰት ጎርፍ ሲከሰት፣ ወይም ድርቅ ሲመጣ ተነስቶ እሱን ለማስተባበል ወይም እሱን ለማስተማት ይሄዳሉላል ሲሳይ ከአንድ አመት በፊት ኢትዮጵያን ኬንያንና ሶማሊያን ጨምሮ በአፍሪካ ቀንድ የደረሰውን የድርቅ አደጋና መንግስታት ለችግሩ እየሰጡ ያሉትን ምላሽ ዳሶ ባወጣው ዘገባ ከምስራቅ አፍሪካ በየነ መንግስታት ድርጅት ወይም ኢጋድ ሽልማት አግኝቷል። ሆኖም በጋዜጠኝነት በሰራበት ባለፉት ሰባት አመታት ውስጥ ኢትዮጵያ ውስጥ ለአካባቢ ጥበቃ ትኩረት ሰጥቶ የሚዘግብ ጋዜጠኛ አለማየቱን ይናገራል። እዚህ የሰማ ነበር። ብዙ ጋዜጠኞች ከሀገሩ የወጡ ትሬኒንግ እንደሚያገኙ በተለያየ መብት የተደገፉ ይሰሩ ነበር። በዚህ ሙያ ከገባው ጀምሮ እንዳልኩሽ ሰባት አመት አካባቢ እየሆነኝ ነው፣ እና አብዛኛውን ጊዜ ፖለቲካ ዘገባ ነው የሚዘግበው፣ እና የአካባቢ ጥበቃን በተመለከተ ዘገባ ውስጥ ኢትዮጵያ ውስጥ በእኔ እይታ በጣም ሊሚትድ ነው፣ ውስን ነው የሚዘግበው አካባቢ ጥበቃ ሲባል እንግዲህ ትንሽ ሰፋ ያለ ጉዳይ ነው። ከአየር ንብረት ከለውጥ ጋር ከድርቅ ከመሳሰ ብዙ ጉዳዮች ጋር የተገናኘ ነው እና ኢትዮጵያ ውስጥ ያለውን ዘገባ ስንመለከተው በጣም ውስን ነው። በተለይ በመንግስት ሚዲያዎች በኩል በብዛትም አላይም። አልፎ አልፎ በግል ሚዲያዎች ላይ ያለው በተወሰነ መልኩ እነሱም የሚዘግቡት ዘገባ ሳይሆን በአጋጣሚ ድርቅ ሲከሰት ወይም የበረሃን በጣ ሲመጣ ወይም እንስሳት ሲሞቱ ብቻ በድንገት በካምፔን መልክ ነው የሚዘገበውና ብዙም ሲዘገባ አይቼው አላውቅም። ሲሳይ ጋዜጠኝነትን ከመቀላቀሉ ቀደም ብለው በነበሩ ዓመታት ግን ኢትዮጵያ ውስጥ የአካባቢ ጥበቃ ጋዜጠኞች ማህበር ተቋቁሞ ጋዜጠኞች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ ዘገባዎችን እንዲሰሩ ይበረታቱ ነበር። በሀገር ውስጥና በውጭ የሚዘጋጁ ስልጠናዎችን ያገኙ ጋዜጠኞችም በጉዳዩ ላይ እውቀቱ ኖሯቸው ስለ ችግሩ ጥልቀት ለኅብረተሰቡ ግንዛቤ የማስጨበጥ ስራዎችን ይሰሩ ነበር። በተለያዩ የሀገር ውስጥ የህትመት ሚዲያዎች ላይ ይሰራ የነበረው ውድነ ዘነብ አንዱ ሲሆን፣ በዛን ወቅት የነበሩ ጋዜጠኞች በብዛት ከሀገር መውጣታቸው ለአካባቢ ጥበቃ ዘገባ መመናመን አስተዋጽኦ አድርጓል ይላል። እዚህ ሀገር ውስጥ ነው አየ ነው ልክ አይደለም። በቃ ሁሉም ነገር ዛፍ መትከል ብቻ ጋር ተያያዘ አብዛኛው። ኢንቫይሮንመንት በጣም ሰፊ ነው። ኢንቫይሮንመንት ማለት እነ ዶክተር ተወልደ እነ ፕሮፌሰር ሽብሩ ያሳዩን ዲፊኒሽን ይገ ጠፋ ሁሉም ነው። የሀገራችንን ነገር በጣም አስቸጋሪ ሁኔታ ውስጥ በባ ዝም ብሎ ሁሉም ነገር ሆነነ ፖለቲካ ሆነ የትኛው አይነት ጄኔቲካሊ ሞዲፋይድ ይግባ አይግባ ሚያቅ ሰው የለም። ምን አይነት ጎርፍ እንደሚከሰት ያቸው የለም። ምን ይተከል፣ ምን አይተከል ብቁ ናቸው። ብቁ ማንም የሆነ ነገር የለም። የአየር ንብረት ለውጥ በኢትዮጵያ የተለያዩ አደጋዎችን እያስከተለ ነው። ለምሳሌ ከቅርብ ዓመታት ወዲህ እየተከሰተ ያለው ድርቅ በአርባ ዓመት ውስጥ ያልታየ ሲሆን በሚሊዮኖች የሚቆጠሩ አርሶ አደሮችንና አርብቶ አደሮችን ለሞት ለስደትና ለረሃብ አጋልጧል። በምስራቅ አፍሪካም ባለፈው ዓመት ብቻ ከ13 ሚሊየን በላይ እንስሳት በድርቅና በጎርፍ አደጋ ሲሞቱ በመቶ ሺዎች በሚቆጠር ሄክታር ላይ የነበረ ሰብል መውደሙን የኦክስፋም መረጃ ያሳያል። ታዲያ ለምን ሚዲያው ትኩረት ነፈገው? ውድ ነህ ምንም አቅም የለም። በመስለንቅሽ ሁኔታ የህዝብ ቁጥሩ ስንት እንደሆነ የሚያውቅ ሰው እንኳን የለም። መጀመሪያ የሚናሳው ከሱ ስለሆነ በጣም በጣም የህዝብ ቁጥር የተስፋፋ ናት። ስለዚህ እነዚህ ሰዎች ምንድን ነው መንጥረው ምናምን ነገር መኖር አለባቸው። አንድ እንኳን ኤንቫሮመንታል ኢምፓክት አሰስመንት ሰርቶ የሚገባ ሰው እንኳን የለም። ችግሩ የብዙ ነገሮች ድምር ነው የሚለው ሲሳይም የአየር ንብረት ለውጥ የሚሰጠው ትኩረት አነስተኛ መሆኑን አስተዋጽኦ እንዳለው ያብራራል። ከአንድ አመት በፊት የነበሩት ለተከታታይ አመታት የነበሩት እዛ ሶማሊያ አካባቢ የነበሩት ችግሮች ሪሶርሱ ሳይጠፋ ነገር ግን ቦታው ላይ የቅድመ ዝግጅት ስራ ሳይሰራበት ወይም ለገበሬዎች ተገቢ ጥንቃቄ ሳይነገራቸው የደረሰባቸው ጉዳት ነው እና እሱ ጉዳት እንግዲህ በሚሊዮን የሚቆጠሩ እንስሳቶች ሞተዋል። ሚሊዮን የሚቆጠሩ ሰዎችን በዛው ልክ የእንስሳቶቻ ሲሆን ስላቱ ኢኮኖሚያቸው ደቆ የሰው እጅ ጠባቂ ሆነዋል። እና ያ ያ እንግዲህ የሚያሳየው አንደኛ መንግስት ለፌዴራልም ለክልል መንግስትም ለአካባቢ ትኩረት ያለመስጠትና እና ከዛ ባለፈ ደግሞ ሚዲያው ዋይ ብሎ ለምን ብሎ ባለመጠየቁ ምክንያት ተደጋጋሚ የሆነ ክስተት እናያለን እና አሁንም ችግሩ በጣም ሲበዛ ሚዲያዎች ያን ጉዳይ ሲያንጸባረቁት ነበር፣ ነገር ግን ጉዳዩ ተረስቶ አሁን ያ ችግር የሚመለስም አይመስልም። የዓለም ሙቀት መጠን እየጨመረ በሄደ ቁጥር በአየር ንብረት ለውጥ ምክንያት የሚደርሱ ተጽዕኖችም እንዲሁ ተባብሰው መሄዳቸውን ይቀጥላሉ። እነዚህን ችግሮች ህብረተሰቡ አውቆ እንዲዘጋጅ መንግስትም ትኩረት ሰጥቶ የሰዎችንና የእንስሳትን ህይወት ማዳን የሚያስችሉ ፖሊሲዎችን ተግባር ላይ እንዲያውል ግፊት ለማድረግ የሚዲያው ሚና ከፍተኛ መሆን እንዳለበት ሲሳይ ያሰምርበታል። ትልቁ ችግር እንግዲህ አብዛኛዎቹ የኢትዮጵያ ሚዲያዎች አዲስ አበባ ቤዝ ያደረጉ ናቸው። አዲስ አበባ ላይ ነው መሰረታቸው ሊጣሉ ሚዲያው ተደራሽ መሆን አለበት። እዛ አካባቢ ያሉትን ችግሮች በተለይ ትላልቅ የስቴት ሚዲያ የምንላቸው የህዝብ ሚዲያ የምንላቸው የመንግስት ሚዲያ የምንላቸው ሚዲያዎች በተለይ በተለይ እነሱ ሀብቱም ስላላቸው አሁን እዛ አካባቢ ያለውን ችግር እና መደረግ ያለበትም ቀጣይም ሌላ ችግር ሊመጣ ቢችል ቅድመ ጥንቃቄ መደረግ ካለበት ቅድመ ጥንቃቄ መደረግ አለበት እና ሚዲያው በዚህ ረገድ ተለያየ ኃላፊነት አለበት። የሚመለከታቸውን አካላት በመወትወት ያን የነበረውን ችግር ድጋሚ እንዳይመጣ አሁንም ማሳያዎችን በመጥቀስ ጫና ማሳደር መቻል አለባቸው። በየአመቱ በሚከበረው የዓለም ፕሬስ ነፃነት ቀን የአካባቢ ጥበቃ እና የአየር ንብረት ጋዜጠኞች በተለየ ሁኔታ ትኩረት ሲሰጣቸው ለመጀመሪያ ጊዜ ነው። ዓለም ከዚህ በፊት ታይቶ በማያውቅ ሁኔታ ድንገተኛ ለውጦች እያስተናገደች መሆኑንና በዚህ ምክንያት በወደፊት ትውልዶችና ሕልውና ላይ ስጋት መፈጠሩን ያመለከተው የመንግስታቱ ድርጅት ጋዜጠኞችና የሚዲያ ተቋማት ሕብረተሰቡን በማስተማር ለውጡን ለመዋጋት የሚደረገውን ጥረት የመደገፍ ኃላፊነት እንዳለባቸው አስምሮበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። When I was young, me and my mama had beef 17 years old, kicked out on the streets Though back at the time I never thought I'd see a face Ain't a woman alive that could take my mama's place Spend from school, scared to go home I was a fool with the big boys breaking all the rules I said tears with my baby sister Over the years we was poor than other little kids And even though we had different daddies same drama when things went wrong, we blame Mama. I reminisce on the stress I caused. It was hell hugging on my Mama from a jail cell. And who you thinking elementary? Hey, I see the penitentiary one day. Running from the police, that's right. Mama catch me, put the whoop into my backside. And even as a crack fiend, Mama, you always was the black queen, Mama. I finally understand for a woman, it ain't to raise a man, you always was committed. A poor single mother on welfare. Tell me how you did it. There's no way I can pay you back. But the plan is to show you that I understand. You all appreciate it. Love is you all appreciate lady. it. Don't you all appreciate it. You all appreciate it. You all appreciate it. You You all appreciate it. Nobody tell us it was fair. No love for my daddy, cause the coward wasn't there. He passed away and I didn't cry. Cause my anger wouldn't let me feel for a stranger. They say I'm wrong and I'm this But all along I was looking for a father, he was gone. I hung around with the thugs, and even though they sold drugs, they showed a young brother love. I moved out and started really hanging. I needed money on my own so i started slanging i ain't guilty cause even though i sell rocks it feels good putting money in your mailbox i love paying rent when the rent's due i hope you got the diamond necklace that i sent to you cause when i was low you was dead for me and never left me alone because you cared for me and i can see you coming home after work late you're in the kitchen trying to fix us a hot plate just working with the strap she was given And mama made miracles every Thanksgiving But now the road got rough, you're alone Trying to raise two bad kids on your own And there's no way I can pay you back But my plan is to show you that I understand You all appreciate it. On my mama, and when it seems that I'm hopeless, you say the words that can get me back in focus. When I was sick as a little kid, to keep me happy, there's no limit to the things you did. And all my childhood memories are full of all the sweet things you did for me. And even though I act crazy, I gotta thank the Lord that you made me. There are no words that can express how I feel. You never kept a secret. Always stayed real, and I appreciate how you raised me and all the extra love that you gave me. I wish I could take the pain away. If you can make it through the night, there's a brighter day. Everything'll be alright if you hold on. It's a struggle every day, you gotta roll on. And there's no way I could pay you back, but my plan is to show you that I understand. You all appreciate. Me. E vamos ጋቢና ቪኦኤ ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት፣ ዝግጅቶቻችን ይቀጥላሉ። በኢትዮጵያ አዳጊ ልጆችን ከእድሜያቸው በላይ በሆኑ ማህበራዊ ጉዳዮችና ፖለቲካዊ ቧልትን በቀላቀሉ የብዙሀን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማህበረሰባዊ መዛባትን እንደሚያስከትልም የሚከራከሩ አሉ። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ሕፃናቱን እያቀረቡ ለእድሜ የማይመጥኑ ጥያቄዎችን የመጠየቅና የማሳተፍ ልማድ ከወዲሁ መገራት የወላጆች ኃላፊነት መሆኑንም የሚናገሩ አሉ። በዚህ ጉዳይ ላይ አስመሟየነው ቀጣዩን መሰናዶ አሰናድቷል። በኢትዮጵያ ከቅርብ ጊዜያት ወዲህ ሕፃናትና አዳጊዎችን ወደ ብዙኃን መገናኛ የሚያመጡ የማኅበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጃ አይደለም በሚል ቅሬታ ሲቀርብበትም ይሰማል። የአሜሪካ ድምፅ ያናገራቸው የሥነ ልቦናና እና የማኅበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣይ ሕይወታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቅ ሆኗል ሲሉ ስጋታቸውን ይገልጻሉ። ይህን ከወዲሁ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹም የብዙኃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምሩ አንዷ ለማሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩር ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዱ አለም ያመለክታሉ። ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው የማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት። ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች፣ ሜይንስትሪም ሚዲያዎች ላይም እንደዚሁ ይህን ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና፣ ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንዱ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ያደርጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል። ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዶ ለንደቡ ይናገራሉ። ዶክተር ኤርሲዶ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ አገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ሕፃናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ። የውጭ ሀገሮቹን ሚዲያ የሕፃናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና እነዛን ልጆች ብቃት ታለንት ለማሳየት ያ ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦች ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁን በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው የልጅነት በዛ ዕድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጭ እንግዲህ የአቅራቢ ሚዲያዎቹ ዓላማ ምንድን ነው? ነው ልጆቹን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጭ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለህ። ለምሳሌ የራሳቸውን፣ የቤተሰቦቻቸውን አቋም ቤተሰብ ውስጥ ያሉት ሰዎችን የእምነት አቋም ወይም የ ፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ና ሊሉ የፈለጉት ነገር በህፃኖች አፍ ውስጥ ከቶ ማስወራት ልክ አይመስለኝ ሳስበው ማለት ነው። የተባበሩት መንግሥታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለመጠይቆች ልጆችን በሌሎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም ማስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳረግ ትችትና ወቀሳ ሊያጋልጣችሁ ይችላል፣ ይላል። በኢትዮጵያ እነዚህ መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወዳጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸው በማውሳት ችግሩ ወላጅን የሚያስጨንቁ ናል ይላሉ። ከአንተ ጋር ከተነጋገርም በኋላ አንድ አምስት አስር የሚሆኑ ወላጆች ጋር ለማውራት ሞክሬ ምንድን ነው እንዴት ታሪፍ አላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆን ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ ፈልጋለሁ ሲሉ አላየው። ይሄ በቂ ነው ልልህ አደለም፣ ግን ያው ሰፋ ያለ ጥናት መረጃ፣ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ ፈልገው፣ ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው ነው እነዛ ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን፣ መረጃ እየላኩ ያሉት ለማን ለልጆች ነው? ያንን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያዩ ልጅማያ ወላጅ የሚያ ምንም ያያል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚያ አይነት ነገሮች ላይ አልታየኝም ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ። የሥነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ። ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከዕለት ተዕለት እያየን ያለነው ነገር ግን ምንድን ነው ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እናም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ የልጆቹ ስነልቦና ላይ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ አድዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል። በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙሃን መገናኛዎችም ይነሳሉ። ከእነዚህ መካከል ላለፉት አምስት ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብዕናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ። እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን እንደወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ የበለጠ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱን በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ፣ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው። ስለዚህ አሁን በዘመናዊነት ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ፣ ያ የተናገሩትን እንዳለ ይተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ፣ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው። አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲደው ለዚህ ደግሞ ትልቁ ሀላፊነት ያለው ወላጆች ዘንድ ነው ይላሉም። ልጆች የወላጆች ናቸው። አሁን እኔ የእኔ ልጅ በቴሌቪዥን ተታየ እንዲታይ የሚፈልገው በትምህርት ችሎታው በስፖርት ችሎታው፣ በምናልባት በሙዚቃ በዳንስ ችሎታው፣ ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የእኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልግም። እንደዛ እንዲጋለጥን ልጅ አልፈልግም እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜይንስትሪም ሚዲያ በሚባለው ይሁን በሶሻል ሚዲያ የሚሆን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ሆኖ ማድረግ አለባቸው። በወላጆች ሚና የሚስማሙት አቶ ቢንያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉም። ሳይቃጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ የማንክደው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ ምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለኑ ነገር ልጆችን እንዳስደናቂ ክስተት እየቆጠረን በልጆቹ ሁለንተናዊ እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ ለመዝናኛ እየቆጠሩ እየተቀባበል ናቸው ነው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባው ይመስለኛል። ሁለተኛው የመማመመሪያ መድረኮች የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል የሚል ስጋት አለን እና ከዛ አኳያ ማስተማር፣ መቀስቀስ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል እንደ ወላጅም ደግሞ ልጄ ምንድን ነው ወደ ሚዲያው ሳመጣው ለምን ዓላማ ነው የሚለውን ነገር እያንዳንድ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ የተባበሩት መንግስታት የህጻናት መርጃ ድርጅት በመጻሩ ዩኒሴፍ ባወጣው መመሪያ ህጻናትና ዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻይ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና ዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች አመልክተዋል። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።

O yeah yeah you O